The Voice of America። በመጪው ግንበት ወር ብሔራዊ ምርጫ ሕዝቡ በድምፁ ሊያስለውጠው የሚመኘው ጉዳይ ምን ይሆን ለሚለው ጥያቄው መልስ ዝግጅት አራት የአገሪቱ የፖለቲካ ንቁ ተሳታፊ ወጣቶች የግል ግንዛቤያቸውን ገልጸዋል። የፕሮግራሙ አዘጋጅ ትዝታ በላቸው እያንዳንዳቸውን በማስተዋወቅ ፕሮግራሙን ትጀምራለች። ጥያቄያችንን በመቀበል የፕሮግራማችን እንግዶች ስለሆናችሁ አስቀድሜ አመሰግናለሁ። ወጣቶቹ ወይዘሪት ሳራ ይስሐቅ ተክሉ ከኢትዮጵያውያን ዲሞክራሲያዊ ፓርቲ ኢደፓ፣ ወጣት ደስታ ዲንቃ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የመድረክ አባል ነው። ወጣት ኤልያስ ጊደይ ከኢትዮጵያ ህዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ወጣት አናንያ ሶሪ ደግሞ ነጻ ነው። የፓርቲ ደጋፊ ወይንም አባል ያልሆነ ወጣት ነው። በድጋሚ አመሰግናችኋለሁ። እኛም እሺ፣ እንደሚታወቀው ወጣቶች ነገ የሀገሪቱ ተረካቢዎች ስለሆናችሁ፣ በእድሜም በሀገሪቱ የሚገኘውን ሕዝብ በብዛት ስለምትወክሉ አለ የሚባለውን ማህበራዊ ሆነ ኢኮኖሚያዊ ጥያቄ በቅርብ የመከታተል እድል ስላላችሁ ህዝቡ ከዚህ ከፊታችን ምርጫ ምን አይነት ለውጥ እንደሚፈልግ የግል ግንዛቤያችሁን ታስጨብጡናላችሁ በሚል ተስፋ ነው የምናወያያችሁ። እና ከወጣቱ ምኞት እንጀምር፣ እስቲ ሳራን አስቀድማለሁ። ወጣቱ በዚህ በመጪው ምርጫ ምን ተሳክቶ ሊያይ ይወዳል ብለሽ ታምኛለሽ? ሳራ ምንድን ነው አንገብጋቢው የወጣቱ ጥያቄ? ያው አንገብጋቢው የወጣቱ ጥያቄ ብዬ የማስበው ምንድን ምንድነው የስራ እድል ነው የትምህርት እድል ነው እና የጉድ ጋቨርናንስ ጥያቄዎች አሉ። ማለት ወጣቱ ማጆሪቲውን ቀደም እንደተናገርሽው የአገሪቷን ፖፑሌሽን ትልቁን ቁጥር የያዘው ወጣቱ ነው። የአገሪቷ ሰራተኛ ማለት አምራች ሀይልም ወጣቱ ነው። ስለዚህ ለዚህ አምራች ሀይል የሚያስፈልጉ ብለን የምንላቸው አንደኛ በቂ የሆነ የስራ መድረክ ነው፣ ስራ ማግኘት ስራ የሚሰራባቸው መድረኮች ማግኘት ነው። ሌላ ደግሞ ጉድ ገቨርናንስ መልካም አስተዳደር የሚያገኝባቸውን ሁኔታዎች እንትን የሚልበት ነው። ከዛ ውጭ ደግሞ በቂ የሆነ የትምህርት ሽፋን የሚያገኝባቸው፣ በቂ የሆነ የጤና ሽፋን የሚያገኝበት እና እንደ ልቡ የሚንቀሳቀስበት ሀገር ነው ማግኘት የሚፈልገው ብዬ ነው ማስበው ከኔ መረዳት ማለት እሺ። ሳራ የስራ እድል፣ የመልካም አስተዳደር፣ በቂ የትምህርትና የጤና ሽፋን አስፈላጊ ነው ለወጣቱ፣ በዚህ ምርጫ የሚመኘውም ይሄ ተሳክቶ እንዲያይ ነው ብላለች። ለኤልያስ ግደይ እድሉል የኢህአዴግ ደጋፊ ነው እና በዚህ ላይ የሚኖርህ አስተያየት ምንድን ነው? ያለቻቸው ጉዳዮች ባንተ አመለካከት በኢህአዴግ መንግስት ተሳክቷል ወይ? ካልተሳካስ፣ ምንድን ነው ተጨማሪ? እስካለ ይህ እንደ ኢትዮጵያዊ ያው እሷን የተናገረችው ሁላችን የምንጠብቀው ነው። ትልቁ ነገር ያው እድገት፣ የተረጋገጠ እድገት እንዲኖረን፣ ቀጣይነት ያለው ዲሞክራሲው የተሻለ እንዲሆን ከዚህ ምርጫ ጠብቃለሁ። የህግ የበላይነት፣ የትምህርት ጥራት፣ መብቶች የተከበሩባት ኢትዮጵያ እንድትኖር ያው እንደ ዜጋ እጠብቃለሁ ማለት ነው። ትልቁ ነገር ግን ምንድን ነው እነዚህ የምንጠራቸው ልማቶች፣ ዲሞክራሲ በሌላ ሰው እንደውም በሌላ ሀገሮች ያሉ ሳይሆን ኢትዮጵያ የሆነ ዲሞክራሲ ባህላችን ያገናዘበ እድገት ደረጃችንን ያገናዘበ የትምህርት ብቃታችንን ያገናዘበ ማንነታችንን ያገናዘበ ኢትዮጵያ የሆነ ዲሞክራሲ የበለጠ እድገት እንዲኖረው ማለት ነው። ከአምና የተሻለ ዲሞክራሲ እንዲኖረው ነው የሚፈልገው ማለት ነው። ኢትዮጵያዊ የሆነ ስትል እድገታችንን ትምህርታችንን ያገናዘበ ስትል እዛ ላይ ልታብራራልኝ ትችላለህ? ለምሳሌ አሁን በዓለም የዲሞክራሲ ስርዓት ግንባታ ያሉት ዲሞክራሲ የአሜሪካ አይነት ሊበራል ዲሞክራሲ አለ። ሁለተኛ ደግሞ የስካንዲኔቪያን አይነት ሶሻል ዲሞክራሲ አለ። ኢህአዴግ ያው እንደ ድርጅት መጨረሻ ላይ ከሁለቱ አንዱ ጋር ይገባል። ወይም ሊበራል ይሆናል፣ ወይም ደግሞ ሶሻል ዲሞክራት ይሆናል። ይሄ እዚህ ጋር ለመድረስ ግን ዝም ብሎ ዛሬ ልክ እንደ ሴንጣ ቀጥታ የአሜሪካን አይነት ኤክሰርሳይዝ ስናቅ ብንል ይሄ ለአገሪቷ ያው ካለው የህብረተሰቡ ግንዛቤ ያለን ማህበራዊ መሰረት አርሶ አደር ከመሆኑ አንጻር ከተማው ሕዝብ ከትምህርትም አንጻር ከዛ ከዛ አንጻር ለሊበራልና ለሶሻል ዲሞክራሲ የሚሆን ኢትዮጵያ ስለሌለችም መጀመሪያ ያቺን ኢትዮጵያ የመገንባት ጎን ለጎን ግን ዲሞክራሲ የማሳደግ ይሄ ደግሞ ያው አብዮታዊ ዲሞክራሲ የሚባለው ማለት ነው፣ ወይም ደግሞ ልማታዊ ዲሞክራሲ የሚባለው ኢትዮጵያዊ የሆነ ዲሞክራሲ አገሪቷን ያገናዘበ ነባራዊ መነሻ ያየ ዲሞክራሲ ማየት ራይ አለኝ ማለት ነው። እሺ አመሰግናለሁ። ኤልያስ ደስታ ድንቃ የተቃዋሚ ፓርቲው የመድረክ አባል ነው፣ የወጣቶች መሪም ነው። ወጣት ደስታ፣ ኤልያስ ባለው ላይ አስተያየትን ብትሰጠን፣ የኢትዮጵያ ወጣቶች ምን ተሳክቶ ማየት እንደሚወዱ በዚህ በሚቀጥለው ምርጫ ከሳራ ወይንም ከኤልያስ የተለየ አመለካከት የምትሰጠን አስተያየት ካለ እሺ አመሰግናለሁ። ወይዘሮ ቴዜታ፣ በዚህ ምርጫ የኢትዮጵያ ወጣቶች የሚጠብቁት ከዚህ በፊት በተደጋጋሚ ሲባል የነበረ እና ያላገኙት ምርጫው ነፃ፣ ፊታዊ እና በሕዝቡ ዘንድ ተአማኒ ሆኖ ኢትዮጵያውያን የመረጡት ጥሩ መሪ እና ጥሩ ፓርቲ እንዲገኝ ነው የኢትዮጵያውያን ወጣቶች ፍላጎት። በዚህ ውስጥ እንግዲህ ኢትዮጵያ እስካሁን ድረስ ያጣችው ጥሩ መሪን ነው። ኢትዮጵያንን በሙሉ በእኩልነት የሚመራ ከራሱ በላይ ለህዝቡና ለሀገሩ ክብርና ታላቅነት የሚተጋና የሚሰራ ህግን የሚያከብር እና የሚያስከብር በሁሉም የመንግስት መስተዳደር አካላት የተማሩ የተመራመሩ፣ የማንበብ የመረዳት፣ የማወቅ ዝንባሌ ባላቸው እና ህዝቡ ራሱ በመረጣቸው ሰዎች እንዲተዳደሩ የሚያደርግ መሪ ነው። ኢትዮጵያ ሀገራችን አጣችው። ስለዚህ የኢትዮጵያ ወጣቶች ይሄንን በጣም በጣም እጅግ ይፈልጋሉ። ምክንያቱም ጥሩ መሪ ማግኘት ማለት ሰላምን ማግኘት ነው፣ ፍቅርን ማግኘት ነው፣ መተማመንን ማግኘት ነው። የሁሉም መሰረት የጥሩ መሪ ስለሆነ ጥሩ መሪ ነው የሚፈልጉት። ጥሩ መሪ ደግሞ የሚገኘው በህዝቡ ነጻ ምርጫ ስለሆነ ይሄንን የዲሞክራሲ ስርዓትን ነው የሚፈልጉት ማለት ነው። ሰራ ያለችውን እስማማበታለሁ። ያው መልካም አስተዳደር ያስፈልጋሉ። በመልካም አስተዳደር ውስጥ ሁሉም ነገር አለና አቶ ኤልያስ ባስቀመጠው ነጥብ ላይ ለኢትዮጵያን የሚመጥን ባለው ላይ ለኢትዮጵያን የሚመጥን ኢትዮጵያውያን በትምህርትም በግንዛቤም በአስተዋይነትም ከሌሎች የአፍሪካ ሀገራት የሚያንሱ አይደሉም። በጣም በጣም የኢትዮጵያ ህዝቦች እንደውም በዓለም ላይ ካሉት የተሻለ ግንዛቤ ያላቸው ፈርሃ እግዚአብሔር ያለባቸው ሰላምን የሚፈልጉ ህዝቦች ናቸው። እንደው ጥሩ መሪ ቢኖራቸው ኖሮ ዓለምን የሚመሩ በፖለቲካም፣ በኢኮኖሚም በሁሉም መስክ ዓለምን የሚመሩ ነበሩ። ግን ጥሩ መሪ ስላላገኙ ነው እስካሁን ወደኋላ እየቀረ ነው ያለ ነው። ስለዚህ ለኢትዮጵያውያን የሚመጥን ለአሜሪካ የማይገባ፣ ለደቡብ አፍሪካ የማይገባ፣ ለናይጄሪያ የማይገባ ወይም ደግሞ ከነሱ ያነሰ ከነሱ ያነሰ ዲሞክራሲ የሚያስፈልገን አይደለም። በጣም በጣም የነቃ ሕዝብ ነው። በዘጠና ሰባቱ ምርጫ መሪያቸውን በትዕግስትና በስርዓት በህጋዊ መንገድ የመምረጥ ምሳሌ በታሪካቸው ባገኙት እድል አለሚን አሳይተዋል። ስለዚህ ለኢትዮጵያውያን በጣም ፍጹም የሆነ ዲሞክራሲያዊ ስርዓት ያስፈልጋል። እሺ፣ አናኒያ የማንም ፓርቲ ተወካይ አይደለም። እስካሁን በተነጋገርነው ላይ ሳራ፣ የስራ እድል፣ መልካም አስተዳደር፣ በቂ ትምህርትና የጤና ሽፋን ደስታም ቢሆን ምርጫውን ነፃና ፍትሃዊ አድርጎ ህዝቡን የሚያገለግል መሪ እስካሁን አላገኘንም ነው የሚለው። ኤልያስ አሁን ያለው ስርዓት መቀጠል እንዳለበት ኢትዮጵያም ደግሞ በእድገቷ ሰፋ ላለ ሊበራል ዲሞክራሲ ገና ብቁ እንዳልሆነች ነው ያስረዳንና በዛ ላይ እስቲ አንተ አስተያየትህን ስጠን። እሺ ትዝታ፣ መልካም። በእኔ በኩል እንግዲህ የማየው ነገር ሰዓቱ ከሁለት ሺህ ሰባት ምርጫ ምን ይጠብቃል በሚለው ጥያቄ ዙሪያ ከዘጠና ሰባት ምርጫ ጀምሮ ወጣቱ በማያቋርጥ የለውጥ ፍላጎት ላይ ነው። ያ ምንድን ነው? ከአፈና ይልቅ ነጻነትን፣ ኢህአዲግ በሚከተለው የጠቅላይነትና የአግላይነት መንገድ ይልቅ ሁሉን አሳታፊ የሆነ ሁሉንም ደግሞ እንደ ዋነኛ ተዋና እያቀፈ አካሄድ ይፈልጋል። ስለዚህ ለምሳሌ አሁን ወጣቱ ሲባል በጣም ጥቅል የሆነ አገላለጽ ነው። ወደ ዝርዝር ውስጥ ስንገባ ለምሳሌ ጋምቤላ ያለው ወጣት ከመሬቱ ላይ ሳይፈናቀል ተወልዶ ባደገበት መሬት ላይ ምርቱን እያመረተ መኖር ሊፈልግ ይችላል። ስለዚህ በሰፊ ሁኔታ እየተካሄደ ያለው ይሄ የመሬት ሰራን እንዲቀለበስለት ይፈልጋል። ሙስሊሙ ወጣት ደግሞ የእምነት ነጻነት ተረጋግጦ የራሱን መሪዎች መምረጥ የሚችልበትን መንገድ ይፈልጋል። ኦሮሚያ አካባቢ ያለ ወጣት ደግሞ እሱ ያልተሳተፈበትና የማይስማማበት ፖሊሲ እንዳይተገበርና እሱ የተስማማበት እሱን የሚጠቅም ፖሊሲ እንዲከተል ኢህአዴግ ወይም ደግሞ ያለው መንግስት ያንን አካሄድ እንዲከተል ይፈልጋል። በከተማ ደግሞ አካባቢ ያለው ወጣት የተሻለ ጥራት ያለው የትምህርት እድል ማግኘትን፣ ሀሳቡን በነጻነት በደንብ መግለጽን፣ በነጻነት ተደራጅቶ ለለውጥ ሀሳቦችን እያቀነቀነ እያመነጨ ሊከራከርበት ሊወያይበት ይፈልጋል። ስለዚህ በአጭሩ ስናስቀምጠው በሁለት ሺህ ሰባት የተለየ ነገር ኖሮ ሳይሆን ከአስራ ዘጠኝ ዘጠና ሰባት ከነበረው ነባራዊ ሁኔታም እጅግ የከፋና የዲሞክራሲያዊ ግንባታ የሚባለው የተቀለበሰበት ሁኔታ ስለተፈጠረ እዚህ ሰባትም ቢሆን ህዝብ የተሻለ ነፃነትን እንጂ ያነሰ ነፃነትን አይፈልግም። ኢትዮጵያዊ ዲሞክራሲ የተባለው ደግሞ በመሰረቱ ኢትዮጵያዊ ተብሎ በኢሊያስ ተገለጸ እንጂ ኢህአዴጋዊ ዲሞክራሲ ነው። ኢህአዴጋዊ ዲሞክራሲ ደግሞ አብዮታዊ ዲሞክራሲ ያ ደግሞ ለአለፉት ሀያ ምናምን አመታት አይተነዋል። የተሻለ ነጻነትን ሳይሆን የባሰ አፈናን ና ጭቆናን እያመጣ ህብረተሰቡን ለባሰ ምሬት ና ፍራስትሬት ወይም ደግሞ አጠቃላይ የሆነ ቁጭት ውስጥ የከተተ ነው። ስለዚህ በአጭሩ እኔ ጋ አስተምጠው የሚፈልገው ነገር በሁለት ሺ ሰባትም የተሻለን ነገር ሰው ይናፍቃል። በተለይ ወጣቱ አጠቃላይ ለውጥ ይፈልጋል እራሱ ደግሞ አጠቃላይ የሆነ የቅቡልነት ቀውስ ውስጥ ገብቷል። ያ ደግሞ ሊገባ የቻለው የእያንዳንዱ ህብረተሰብ ክፍል ጥቅም በሚጻረር መልኩ የራሱን ቡድናዊ ጥቅም ብቻ በማስጠበቅ ሌላውን እያገለለ በመሄዱ አጠቃላይ የሆነ ብሶት መንፈስ ይታየኛለን። በኢትዮጵያ አሁኑኑ የዳበረና የተሟላ ዲሞክራሲ ለማስፈን የህዝብ የትምህርት ውስንነትና ድህነቷ እንቅፋት እንደሆነና አሁን ያለው አብዮታዊ ዲሞክራሲ መቀጠል እንዳለበት ክርክር ተደምጧል። በሌላ በኩል ወጣቱ እንደያለበት ቦታ የግሉ የሆኑ ችግሮችና የሚፈልጋቸውም መፍትሄዎች እንዳሉ ተጠቅሷል። በሰፊ እርሻ ስም የሚፈናቀለው የትውልድ ቦታውን ይዞ መቆየት በመረጠው የመተዳደር የትምህርት የሥራ ዕድል በአጠቃላይ ለሰላምና መረጋጋት ለእድገት መሰረት የሚጥል ፍትሐዊ አስተዳደር የወጣቱ ፍላጎት መሆኑም ተጠቁሟል። እንግዲህ ቀሪና ሰፋ ያለው ውይይት ነው የሚሰማው። እንግዶቻችን ወጣቶቹ ማለቴ ነው። ሳራ ይስሐቅ ተክሉ ከኢዴፓ፣ ደስታ ዲንቃ ከመድረክ፣ ኤልያስ ግዳይ ከኢህአዴግ እና አናንያ ሶሪ ደግሞ ከግል ማለትም የማንም ፓርቲ አባል ያልሆነ የፕሮግራሙ አዘጋጅ ትዝታ በላቸው ትቀጥላለች። መጀመሪያ ግን ከኢዴፓዋ ሳራ ይስሐቅ፣ ኢትዮጵያዊ ዲሞክራሲ፣ አሜሪካዊ ዲሞክራሲ የሚለው አሁንም ዲሞክራሲ የሚለውን ቃሉ ራሱ እኮ ስንተረጉመው ማለት ነው ዲሞክራሲን ሊተገብርበት የፈለገበት የመንግስት የተመራበት መስመር አብዮታዊ ዲሞክራሲ ወይም ሊበራል ዲሞክራሲ መሆን ነው እንጂ ዲሞክራሲ የሚለውን ነገር ወደ ኢትዮጵያዊነት ወይም ወደ አሜሪካዊነት የሚወስደው ነገር ዲሞክራሲ እኩልነት፣ የሕግ የበላይነት የሚለውን ነገር ስለሚገልጽ እዚህ ጋር የትርጓሜ አካሄዱ ጠቅላላውን የመንግስቱ የሚመራበትን የፖለቲካ መርህ የምንተረጉምበትን ነገር ዲሞክራሲን ወደ መተርጎም ንግግራችንን ትንሽ እንትን እንዳያደርግብን ብዬ ነው። ሌሎቹን ወንድሞች ሲናገሩ እንደሰማሁት ማለት ነው። አዎ አብዮታዊ ዲሞክራሲ የሚከተለው የራሱ ነገር አለ፣ ደን ሊበራል ዲሞክራሲ አለ። አዎ እኛ እንደ ሊበራል ዴሞክራት ኢትዮጵያ የቡድን መብትን ሳይሆን የግለሰብ መብትን ማስቀደም አለባት። የግለሰብ መብት ሲከበር የሀገር መብት ይከበራል። ምክንያቱም ከአንድ ግለሰብ ነው እዚህ የሚጀምረው ከእኔ ወይም ከአንድ ኢትዮጵያዊ። ስለዚህ የእሱ መብት ሲከበር ብለን ለሀገር የሚበጀው ለሕዝቡም መልካም አስተዳደርን የሚያመጣው ሊበራል ዲሞክራሲን ብለን ስናየው እኮ የህግ የበላይነት ነው። ሌላኛው መገለጫው ቅድም እንዳልኩት መልካም አስተዳደርን ማስፈን ማለት ነው። ማንም የማንም ደጋፊ ስለሆነ ሳይሆን የሚተዳደረው ማንም የማንም ደጋፊ ሳይሆን የዜግነት መብት መብቱ የሚያስገኝለትን ማንኛውንም ጥቅም የሚያገኘው ዜጋ ስለሆነ ብቻ ኢትዮጵያዊ ስለሆነ ብቻ የሚያገኘው ነው። ህገ መንግስታዊ መብቱን የሚያገኝበትን ህግ መሬት ላይ የሚያወርድ ነው ሊበራል ዲሞክራሲ ብለን የምንለው ማለት ነው። ግድማ ጋር አንድ ላክለው የምፈልገ አባባል አናኒያ ነኝ አናኒያ እግዜር ይችልን ምንድን ነው አሁን ስለ ቡድንና የግለሰብ መብት በተነሳው ጉዳይ ላይ ምንም የንድፈ ሀሳብ ወይም ደግሞ ርዕዮተ ዓለም ክርክር ሳናደርገው ወደ ተጨባጩ ነባራዊ ሁኔታ ብንመጣ ትክክለኛውን ገጽታ ማግኘት የምንችል ይመስለናል። ምንድ ነው ይህን ኢህአዲግ የቡድንም የግለሰብንም መብት አከብራለሁ ይላል። መልካም፣ ይህንን ይዘን የግለሰብና የቡድን መብቶች አተገባበርን እና አከባበርን በተጨባጭ መፈተሽ እንችላለን። የሙስሊሞች የእምነት ነጻነት ጥያቄ አንስተዋል፣ ለምሳሌ ይህንን እየመለሰላቸው ነው። የቡድን መብትን እየጣሰ እንዳለ የሚያሳይበት አንድ ማረጋገጫ ነው። በተረፈ ደግሞ ግለሰቦች ሀሳባቸውን በነጻነት ሲገልጡ እየተወነጀሉ በአሸባሪነት ታርጋ እየተለቀፈባቸው ወደ ወህኒ ሲወርዱ እያየን ነው። መደራጀትም ሀሳብን በነጻነት መግለጽም በተግባር የምናየው በዕለት ተዕለት ኑሯችን የምናየው አሁን ከሚወራው አንጻር ስህተት ነው። ስህተት ብቻ ሳይሆን ያው ይሰት ነው ማለት ነው። አሁን ወደ ኤልያስ ስንመለስ ያው አናኒያ ስላስተካከለው ምንድን ነው ድርጅት በኢህአዴግ በገዥ ፓርቲ ያለው የቡድን መብትና ከቡድን ወደ ግለሰብ ከግለሰብ ወደ ቡድን ሰባት የግል መብቶችን ሁሉንም ይቀበላል። ተጨማሪ ግን በኢትዮጵያ ነባራዊ ሁኔታ በቡድን የሚጠየቁ መብቶች አሉ። እንደ ብሄር የሚጠየቁ አሉ፣ እንደ ሃይማኖት የሚጠየቁ አሉ። እነሱን በግድ መመለስ የድርጅቱ ግዴታው ነው። ወይም ደግሞ በእምነትም የተቀበለነው። ኢህአዴግ ግን ጥሰቶቹን እያረመ ትክክለኛ መፍትሄ እየሰጠ አሁንም ያሉትን ችግሮች እየፈታ የሚሄድበት ሁኔታ ነው ያለው ማለት ነው። መድረስ ያለን ነባራዊ መነሻ ከዓለም የመጨረሻ ድሀ ሀገር ነን። ከትምህርት ሽፋናችን ይታወቃል። ስለዚህ እነዚህ እነዚህ ነገሮች ለመቀየር መጀመሪያ የልማቱ ጉዳይ አንድ የህዝቡን አሳምኖ ወደ ልማት ማስገባት በዛው ደግሞ በተመጣጣኝ ከጎን ደግሞ አብሮ ዲሞክራሲው መሄድ አለበት ነው። አሁን አቤታዊ ዲሞክራሲ የሚለው አቤታዊ የሚለው ብዙ ጊዜ እንትኑን ለማሳየት ነው፣ ስሜቱንና በህዝቡ ውስጥ እልክ እንዲፈጠር። ለምሳሌ አባይ እንደምንገነባው ሌሎች የልማት ስራዎች እንዳሉት እዛ ላይ የምናሳየውን እልክ በልማቱ ድህነትን እንድንጠየፍ ከድህነት እንድንወጣ ሁላችንም ወደ ምንፈልጋት አገር እንደርሳለን የሚል ነው ያለው ማለት ነው። ውይይታችን ወደ ሌላ እንዳይወስደን የተነሳ ነው። በዚህ በምርጫ ህዝቡ ምን ለውጥ ሊያይ ይፈልጋል? ወጣቱስ ምን ለውጥ ሊያይ ይፈልጋል? የሚል ነው ዓላማችን። ወደ ግል መብትና ይሄ የግል መብትና የቡድን መብት የሚለውን ሌላ ጊዜ እንወያይበታለን። ነገር ግን ከየአቅጣጫው የሚነሳው ምንድን ነው? ኢህአዴግ እነኝን የግልም ይሁን የቡድንም ይሁን መብቶቹን አላከበረም ነው። በምሳሌ በአናንያ እንደተጠቀሰው ኤልያስ፣ እሱን አልነካህልንም፣ ነገር ግን እያልከኝ ያለው በኢትዮጵያ ነባራዊ ሁኔታ ገና ኢትዮጵያ ታዳጊ ስለሆነች፣ ገና ድሀ ስለሆነች ሰፋ ላለ ዲሞክራሲ የምትመጥን ህዝቡም ደግሞ እውቀት ኖሮት ዲሞክራሲ ገቢራዊ ሊያደርግ እንደማይችል ነው የምትገልጽማይችል አይደለ? ትዝጣ ምንድን ነው? ለምሳሌ ሊበራል ዲሞክራሲ አሜሪካ አለ። ይህንን ዲሞክራሲ ሳ ተግባራዊ ለማድረግ አንደኛ የህዝቡ ለህግ ያለው ምልሽ ብዙ ትውልድ ነው፣ የትውልድ ግንባታ ነው አሁን እኛ ጀማሪ ዲሞክራሲ ላይ ነው ያለ። አንደኛ ከደርግ ነው የመጣ ነው። ሁለተኛ በመሀልም የነበረው በኢህአዴግም የነበረው በብዛት በተለያዩ ፖለቲካ ከነድፍ ሀሳብ ክርክር አሁን እኮ ነው ስለ ሊበራል ማውራት፣ ስለ ሶሻል ዲሞክራት ማውራት፣ ስለተለያዩ ለኢትዮጵያ የሚጠቅመው የትኛው ነው የዲሞክራሲ መስመር ማውራት የጀመር ነው እንጂ በዘር በሃይማኖት በተለያየ ነገር የጠፉ ብዙ ጊዜያቶች አሉ። ያው ያ ዲቨሎፕመንት ነው። ግን እዛ ከደረስን አሁን አድገን አድገን እዚህ ደርሰናል። አሁን አንድ ዘለን ልክ የአሜሪካን ልኛ አንመጥንም። አይደለም የኢትዮጵያ ህዝብ የተለያየ የትምህርት ደረጃ አለው፣ የባህል አለው። ለምሳሌ በኦሮሚያ በት ገዳ ሲስተም አሁን ከዲሞክራሲ በጣም ቅርብ ነው። ያን ኤክሰርሳይዝ ስለማያደርግ የሚችል ህዝብ አለን ገዳ ሲስተም ግን በሌላው ህብረተሰብ ላይ አለ የለም። ስለዚህ ኢትዮጵያ የሆነ ዲሞክራሲ ማለት የአገሩን ባህራዊ ከሰማንያ በላይ ብሄር ብሄረሰብ አለ። ያን ሁሉ ብሄረሰብ ያማከለ እድገት ያለው እንቅስቃሴ የቆም አይደለም። አሁን የኢትዮጵያ ዲሞክራሲ የቆም አይደለም። የምንሄደው ግን መጨረሻ ላይ የምንደርሰው የምናወራው የሊበራል ወይም ደግሞ ሶሻል ዲሞክራሲ እንደ እምነታችን እንገባለን። ያ ትራንዚሽን ዲቨሎመንታል ዲሞክራሲ ይባላል። አቤታዊ ዲሞክራሲ አሁን አቤታዊ ዲሞክራሲ ኮ ወይ ነው ገና ሚንት ነው። ለደስታ ድሉ ልስጥና አንተ ደግሞ የመመለስ እድል ይኖርሃል። አጭር ነገር ነው የሚጨምረው፣ በሌሎች ተነግረዋል። በኢትዮጵያ ውስጥ እኮ የቡድንም ሆነ የግል መብት አልተከበረም። በህግ ደረጃ ምናልባት ተቀምጦ ይሆናል፣ በህገ መንግስቱ ተቀምጧል እንዳለው ኤልያስ ተቀምጦ ይሆናል። ነገር ግን ተግባራዊ እኮ አልሆነም። ለምሳሌ የኦሮሞ ሕዝብ የቡድኑ መብት ተጠብቋል ማለት አንችልም። ሁልጊዜ እሱ በመረተው ሕዝቡ በሚመርጠው ሕዝቡ በሚወደው እየተዳደረ አይደለም። በተማሩት በነቁት በተማሩትና በሰለጠኑት እየተመራን አይደለንም። የኦሮሞ ሕዝብም የስዳማ ሕዝብ ለምሳሌ ክልል የመሆን ጥያቄ አቅርበዋል። ያ ጥያቄ ምላሽ አልተሰጠውም። ስለዚህ የቡድንም ሆነ ግል መብቶች አልተከበሩም ነው የምንለው። ኤልያስ ወደ ሪዮተ ዓለም ሳንገባ ተጨባጭ ኢህአዴግ መብት አያከብርም። አሁን ኢህአዴግ መብት አያከብርም ያከብራል ሳይሆን፣ ድርጅቱ የማንንም መብት የመንካት ተፈጥሮም የለውም። ግን ምንድን ነው ባሉት ሁኔታዎች፣ ለምሳሌ የዲሞክራሲ ስርአት ግንባታ እኮ በአንድ ቀን በአንድ ሌሊት የሚመጣ አይደለም። የዲሞክራሲ የዲሞክራሲ ስርአት ግንባታ የሚያስፈልጓል የህግ የበላይነት ፍርድ ቤቶች በጣም ኢንፓወር መሆን አለባቸው። ሌሎች የእምባ ጠባቂ የሌላ አሉ አይደል እነዚህ አይነት የሂማን ራይት እንትን የሚሉ ኤክሰርሳይዝ የሚያደረጉ ማለት የሰብአዊ መብት እንዲስፋፋ ህዝቡ መብቱን እንዲያቅ ለማድረግ የሚያስፈልጉ ተቋማቶች አሉ። እነዛ ተቋማቶች እየተገነቡ ከስህተቶቻቸው እየተማሩ እያደጉ ባለበት የዚህ መብት አሁን እኔ ሙሉ በሙሉ ልክ እንደ አሜሪካ አይነት መብት ኢትዮጵያ ውስጥ ተከብሯል ልልሽ አልችልም። ኢትዮጵያ ግን ባለው አንደኛ በኢህአዴግ ኮሚትመንት። እኔ እዚህ ጋር ላቋርጥህና፣ ገዢው ፓርቲ ግን ፈቃደኛ ነው ወይ ተቋማት እንዲደራጁ፣ ነጻ ሚዲያ እንዲኖር፣ በሀገሪቱ የዲሞክራሲ ተንከባካቢ የሆኑ ድርጅቶች፣ ነጻ የህዝብ ማህበራት፣ ሚዲያ ነጻነት እንዲኖር ገዢው ፓርቲ ፈቃደኛ ነው ወይ? ኢህአዴግ በጣም በአጭር ጊዜ ይሄን ለማድረግ በዘጠና ሰባት በጣም ዓለም የተደነቀበት ምርጫ አድርገን ነበር። በጣም በሩ የተከፈተ ማንኛውም የፖለቲካ ድርጅት የመሰለውን በቴሌቪዥን በነጻ ፕሬስ እንዲጠቀም አድርገን ተደርጎ ነበር። በዛ ሰዓት ግን በዘጠና ሰባት ምንድን ነው የሆነው? እስኪ ለምሳሌ ለምሳሌ ላስረ ትልቁ ድርጅት የነበረው ቅንጅት ነው። ቅንጅት የአራት ድርጅቶች ህብረት ነው። ኢዴፓ፣ መያድ፣ ኢዴሊና ቀስተደመና ነው። የቀስተደመና ሊቀመንበር ብርሃኑ ነጋ የኢትዮጵያ ኢኮኖሚክ ባለሙያዎች ማህበር ነበር መጀመሪያ የሲቪክ ሶሳይቲ መሪ ነበር የሲቪክ ሶሳይቲውን ህዝቡን ካስተዋወቀ በኋላ የፖለቲካ ድርጅት የቀስተ ደመና መራመር ሆነ። ኢሰመጉ የሚባል ድርጅት ነበር። ፕሮፌሰር መስፍን በኢሰመጉ ህዝቡን በደንብ ከታወቁ በኋላ መጨረሻ የምናደርገው ፖለቲካ ድርጅት ሆኑ። የኢትዮጵያ መምህራን ማህበር ዶክተር ታዬ የምታውቂ ከሆነ መጨረሻ ላይ ቅንጅት ዓለም አቀፍ የነበረ ነው። እንግዲህ ሲቪክ ሶሳይቲ ነው። ብርሃን መዋ የአዲስ አበባና የኢትዮጵያ የንግድ ምክር ቤት ሊቀመንበር የነበረ ነው። ከምርጫ በኋላ ግን ምን ነበር? የቅንጅት ዓለም አቀፍ አመራር ነበር። እና ኢህአዴግ እንዳውም በአንዴ በሩን ብርግድ አድርጎ ያለምንም ህጎችና ያለምንም ክልከላ ንጹህ ዲሞክራሲ እንዳውም ኦቨር አምቢሽንስ የሆነ ማለት ነው ዲሞክራሲ በመልቀቁ፣ በዛ ሰዓት ምንድን የሆነው የማህበራትና የመንግስታ ያሉን ድርጅቶች ህግ ስላልነበረ ሲፈልጉ የማህበር ይሆናሉ፣ ሲፈልጉ የፖለቲካ ድርጅት ይሆናሉ። ያን ለምሳሌ የኢትዮጵያ ህዝብ አንድ ላይ በምርጫ ጥሩ ነገር ተመኝቶ አጨራረሱ እንዳይሆን የሆነውና ወጣቶች ያው በሰሜን አንድና የጥቅምጣ ሁለቱም ታቃለች በዛ ላይ ሰዎች እንዲጎዱ ወጣቶች እንዲጎዱ ያደረጉት የዚህ ሁሉ የፖለቲካ መደበላለቅ ማህበር ማህበርም አንድ ደስ ሲላቸው ህግ ስላልነበረ ማለት ነው። ኢህአዴግ ከ97 ወዲህ ተማራው ምንድን ነው እነዚህ ነገሮች ዲሞክራሲ ለህዝቡ ያስፈልጋል፣ ነጻ የሆነ ዲሞክራሲ ያስፈልጋል። ግን ህግ ሊያስፈልገው ይገባል። ምክንያቱም ትክክለኛው ፖለቲከኛ ማን ነው? ትክክለኛ ማህበራትን የሚመራው የሚለውን ለመለየት አዋጅ ወጣ። የጎራ መደበላለቅ ነበር ያ መደበላለቅ እንደ ሀገር ትታስቢ ለአንድ ሳምንት ፍጆታ ወይም ለአንድ ምርጫ ጥሩ ሊሆን ይችላል። ዘጠና ሰባት እንደ ሀገር ግን የምንሄድበት መንገድ ትክክል ስላልነበረ ፕሬስም ህግ ወጣ። አሁን ታሰሩ ተፈቱ የሚባለው ህግ ነው። ፍርድ ቤት የያዘው ጉዳይ ስለሆነ ፍርድ ቤት ነበር ቢባል እኔ አሁን ለምሳሌ አስተያየት መስጠት አልፈልግም። ሰብሰብ እያደረግክልኝ ኤልያስ። አዎ፣ አባባል ምንድን ነው? ዘጠና ሰባት እዚህ የኢህአዴጉን አባል ማለት ነው እጁ ከወርጭ ስነ ምግባር ህግ በሚባል እጁ ታስሮ ነበር ምርጫ የገባው። ማንም ሰው ተቃዋሚ እንዳትሳደቡ እንዳትናገሩ ተብሎ ማለት ነው። ከዛ በፊት የዘጠና ሰባት እኮ ምርጫ ጅምሩ በትክክል የተከናወነ ቢሆንም አሁን ውጤቱን ስናየው ከምርጫው በኋላ ያሸነፉትም ከሀገር የወጡበት ሁኔታ ነው። አንደኛ ምርጫውም የተካሄደው ህገ መንግስቱን መሰረት በማድረግ ነው እና ከዛ በፊት ህግ ስላልነበረ ተቃዋሚዎች አንዳንድ ጊዜ የድርጅት አባል አንዳንድ ጊዜ የፓርቲ አባል ሆኑ የሚለው እኔ ትክክል አይመስለኝም። ማህበራት መሪ የማህበራት ቅዱስ አለ። ኦኬ ኢህአዴግ በህግ የሚመራ መንግስት ነበረ ብለው ነው አቶ ኢልያስ እየተናገሯል። በህግ የሚመራ መንግስት ነበረ። የዛ ጊዜ በነበረው ህግ መሰረት ዘጠና ሰባት ላይ የዛን አይነት ተሳትፎ እንዲኖረው ለህዝቡ በህገ መንግስቱ በፈቀደው መሰረት በህገ መንግስቱ መሰረት ያ መብት ለህዝቡ ተሰጠ። ህዝቡም በመብቱ ስልጣኑን ይወሰደ አሁን እየተሄደበት ያለው ነገር ምንድን ነው? የድርጅት አባል ነበሩ ደን አዎ፣ መብት ነበር። የዛ ጊዜ መብት ነው። ዜጎች ፖለቲካ ውስጥ መሳተፍ ስለቻሉ ህጋዊ መብታቸው ስለሆነ እንጂ ወንጀል አልሰሩም። ሰዎች እንደምሰውት የተለየ ድርጅት አባል ሆነው እንደገና የፖለቲካ ድርጅት አባል የሆኑት ህገ መንግስቱ ስለሚፈቅድላቸውና ህገ መንግስታዊ መብታቸውም ስለሆነ ያንን እንደ ዜጋ መጠቀሉን ስለቻሉ ነው ያን የሆነው። ያንንም ህገ መንግስታዊ መብቱን አክብሮ ደግሞ ህገ መንግስታዊ መብቱን ተጠቅሞ ብዙ ኢትዮጵያዊ ወጥቶ ድምጽ ሰጥቷል። አዎ ቅድም እንዳሉት ብዙ የኢህአዴግ ደጋፊዎች እንደፈለጉ ነው መፈንጨት አልቻ በስነ ምግባር ደንቡ መሰረት ታስሮ ነበር። እጅኮ የሚታሰረው የሚያመልጥ ነው አይደለ እንዴ? ህግም ግን ህግ አውጥቶ ራሱ ህጉን የሚያከብር የራሱ አባላት እንዲኖሩት አድርጎ ከነበረ ወይስ አስገድዷቸው ከነበረ እያመለጡት ከነበረ ስህተት ነው። አሁንም እንደ ኢህአዴግ አከ እንደገና ያንን ስነ ስርዓት ተጠቅመው እነኛ ሰዎች ድምፅ እንዲሰጥ ተደረገ። አብዛኛው ተቃዋሚ አብዛኛው አብላጫውን ወንበር ያዘ። ይህኮ መንግስታዊ ስርዓት ነው። ዘጠና ሰባት ላይ እኮ የተደረገው የመጨረሻው የፍጻሜው ሂደት እኮ ነው ዲሞክራሲ ወደ ኋላ ሀያ አመት እንደገና የመለሰው። ህዝቡማ ዲሞክራሲ አውቆታል። ኢህአዴግም የዛ ጊዜ እኮ ዲሞክረት ነው አይደለም? ይኸው በድምፅ ተባለ። መጨረሻ ላይ ግን ደነገጠ። አሁን አቶ ኤልያስ እያሉት ያሉት፣ አዎ ደንግጧል። ከዛ በኋላ በእያንዳንዱ ላይ ሉጋ ማስተመጠ ወይ? አዎ ምንም ህግን በማንተራት አዎ። ይህ ግን ትክክል አይደለም ነው ያለን ያለን ህገ መንግስቴ መስ አለ መውጣት ስልጣን ያለ መውረድም አለ ይህን ደግሞ ህዝቡ መታመን አለበት ህዝቡ አቅም አለው አሜሪካ ዛሬ ደረሰችበት ላይ መድረስ ለአሜሪካ የተሰጠ ዲሞክራሲ ዛሬ የተሰጠው ወይ አዎ የኢትዮጵያ ህዝቡም እኮ ህዝብ ነው እንደ ህዝብ ዲሞክራሲያዊ መብቱን ኤክሰርሳይዝ ማድረግ የሚችል አሜሪካ ውስጥ ያሉ ዜጎች የተማሩበትን ደረጃ ድረስ የደረሰ ይማራል። ተምሮ አደረ። ብዙም እኮ እንደውም እኔ ዛሬ የተለየ ነገር እየሰማው ነው ያለው። አብዛኞቹ እኮ የኢህአዴግ ባለስልጣናት መካከለኛ ገቢ ወዳላቸው ሀገሮች እያደግን ነው ነው አይደል እንዴ? አድገናለን፣ በደብል ዲጂት ደርሰናል እየተባለ እየታወጀ አይደል እንዴ? ከዓለም የመጨረሻ ደሃ ሀገር ነን የሚባለው ዛሬ ገና ነው የሰማሁት። አሁን አሁን እዚህ ጋር የሚሰማንም ወጣት ትርጉም ያለው ዲስከሽናችን መልእክቱን ማግኘት ያለበት ብለን ወደ ምንለው ጋ ወጣቱ ምን ይጠብቃል ነው የተባለው፣ አይደለም? ስለዚህ ወጣቱ የሚጠብቀው መልካም አስተዳደርን ነው ከሆነ መልካም አስተዳደር እንዴት ይምጣል የሚለው ላይ ብናወራ አለብለዚያ ወደኋላ ወደ ኋላ እየተመለስን እየመጣን ከሆነ ውሃ ቅዳ ውሃ መልስ ነው ወይ ጉምጭ ማልፋት ነው የሚሆንብን። አመሰግናለሁ ሳራ የአድማጭ ጥያቄም አለን እኛ ወደ ኋላ መመለስ አልፈለግንም በዚህ በመጪው ምርጫ የትኛው ፓርቲ ነው ለወጣቱም ሆነ ለህዝቡ አመርቂ የሆነ ፕሮግራም ያቀረበው የሚል ግን ወደ ምርጫ ዘጠና ሰባት የጠያቂዎችም ሀሳብ ይመልሰናል አንድ ጠያቂ አሉ ጥያቄ ላኩልን ላሰማችውና ሌላም በኢሜይል የመጣ ጥያቄ አለ አንተ ትቀድማለህ። ከዛ ደግሞ አቶ ኤልያስ እና ደስታ ይከተላሉ። ጥያቄ አለኝ ምርጫን በተመለከተ ላዘጋጃችሁት ፕሮግራም ማለት ነው። በኢትዮጵያ ውስጥ ምርጫን በተመለከተ ትንሽ ጭላንጭል ታይቶ የነበረው ዘጠና ሰባት እንደሆነ ሁሉም የሚያስታውሰው ነው። በዛም ወቅት በአዲስ አበባን ከተማ ወያኔ ኢህአዴግ በማጣቱ እየተወራጨ ምን አይነት እርምጃ እንደወሰደ ታስታውሱታላችሁ። ይሁንና ከዛ በኋላ ያለው ሁሉ የይስሙላ ምርጫ እንደሆነ እናውቀዋለን። ምክንያቱም የፖለቲካ ድርጅቶች እንደ ልባቸው ተዘዋውረው አዳራሾችን ተከራይተው ወይም ሰላማዊ ሰልፍ አድርገው ሕዝብን ያነጋገሩበት አንዳችም ወቅት የለም። እንዳያከራዩ ባለሆቴሎቹ እየተገደሉ እየተገደዱ በሆቴላችሁ፣ ይዘጋባችኋል፣ ንግዳችሁን ታቆማላችሁ እየተባሉ በዚህ ምክንያት ማንንም ለማነጋገር አልቻለም። የፖለቲካ ድርጅቶችን ጠንካራ የፖለቲካ ድርጅቶችን እስር ቤት በከተተበት ሁኔታ ነፃው ሚዲያ ሙሉ በሙሉ ኮላፕስ ባደረገበት ሁኔታ ምርጫ ይካሄዳል ብዬ አልገምትም። ምክንያቱም አማራጮች የቀረቡለት ነገር የለም። እሱ ለማጭበርበር ሲል ያቀረባቸው ሁለት ሰዎችን እንደ ፓርቲ ቆጥሮ አስር ሰው እንኳን ድጋፍ የሌላቸው ፓርቲዎችን አርባ አምስት አሉ ብሎ ዛሬ አሰልፏል። የአምስት ዓመት ፕላን አውጥቷል። ይህ ባለበት ሁኔታ እውነት ዛሬ ምርጫ ይካሄዳል? በኢትዮጵያ የህግ አካላቱ የፓርቲ አባል፣ ፖሊሱ የፓርቲ አባል፣ ወታደሩ የፓርቲ አባል። ይህ ሁኔታ ባለበት ውን በኢትዮጵያ ምድር ትክክለኛ ምርጫ ይካሄዳል? እቴ እንዴት እንደምትመለከቱት ከእናንተ መስማት ፈልጋለሁ። አመሰግናለሁ። ቢኒያም ነኝ። ተመሳሳይ ጥያቄ አለ። አናንያ ተመሳሳይ ጥያቄ አለ። እንግዲህ የቀደሙት ዲሞክራሲያዊ የሆነ ፓርቲ ዲሞክራሲያዊ የሆነ ምርጫ ኢትዮጵያ ውስጥ ሊካሄድ አይችልም የሚል ድምዳሜ ላይ የደረሱ ጠያቂ ናቸው። ሌላ ጠያቂ ደግሞ እንዲሁ ከኢትዮጵያ በኢሜይል ጥያቄያቸውን ወይም አስተያየት አክለው የላኩልን አቶ ሳተናው አሊ ይባላሉ። ምን ይላሉ? በኢትዮጵያ በግንቦት አስራ ስድስት ሁለት ሺ ሰባት አመተ ምህረት ምርጫ ይካሄዳል ይባላል ግን ምርጫ ነው ወይ በመሰረቱ ምርጫ ነጻ ሲሆን ነው ለሀገር ለህዝብ ለወገን የሚታሰብ ሲሆን መልካም እሰየው ደስታውን ሁላችንም በጋራ እንሳተፍና ማን አሸነፈ የሚለውን የተፎካካሪዎችን የሚወስንና የሚያስደስት እናደርጋለን ግን ምርጫ 2007 አሁንም ውጤቱ የምጣኔ ሀብት የአንድነትና የእድገት በሆነ አይነት ውጤት የሚያሳይ አይደለም ይላሉ እና ለማሳያ ካድሬዎች ያደርጋሉ የሚሉትን ጠቅሰዋል። እዚያው አገር ውስጥ ስለሚኖሩ ለማሳያ በአዲስ አበባ ዜጎች ዘይት፣ ስኳር ለማግኘት የምርጫ ካርድ መያዝ አለባቸው፣ ካለዚያ ዘይት ወዘተ አታገኙም ይባላል። ታዲያ ይሄ ምርጫ ነው ወይ? ሰሞኑን ደግሞ ቤት ለቤት እየዞሩ ቡና ንጠጣ ቡና ይዘን መጥተናል ብለው የሰፈሩን ሴቶች ሰብስበው ቡና ላይ ስለ ምርጫ ምን ታስባላችሁ የሚል ጥያቄ አቅርበው ዘይት የለም፣ ስኳር የለም ሲባሉ ሞልቶ ተርፎ የታችኛው ክፍል ነው ያጠፋው ይላሉ። ይስተካከላል በማለት ከቡናው በኋላ ለተናገሩት እኛ አቶ ሳተናው እንዳሉት ነው እንግዲህ፣ ሀምሳ ብር ዝም ላሉት ደግሞ ሰላሳ ብር በመስጠት ካድሬዎቹ ይበተናሉ ነው የሚሉትና በእንደዚህ አይነት ሁኔታ አገር ውስጥ ትክክለኛና ፍትሐዊ የሆነ ሚዛናዊ የሆነ ምርጫ አይካሄድም የሚል ድምዳሜ ላይ ደርሰዋል። አቶ ሳተናም በጣም የሚጣፍጡ ወሬዎችን ስንሰማ ወደ 24 አመታት እንግዲህ ተቆጥረዋል። ግን እነሱ ተግባር ሊሆኑልን አልቻሉም። በመሆኑም የኢህአዲግን የሀያ ምናምን አመታት ታሪክ ወደኋላ መለስ ብለን ስናይ ራሱን ድርጅቱ እንዳመነው ከክፍፍሉ በኋላ በአቶ መለስ ቡድን አሸናፊነት የወጣው ዲስኩር የሚናገረው ከዛ በፊት በጸረ ዲሞክራሲ ተተብትቦ እንደነበረ ነው ድርጅቱ። ከዛ በኋላ እንግዲህ በዘጠና ሰባት ያየነው ለመጀመሪያ ጊዜ እውነተኛ ምርጫ ነበረ። ያ ግን እየተቀለበሰ መጥቶ አሁን ደግሞ ወደ ይስሙላ ምርጫ እንደመጣን ሁላችንም በተለይ አብዛኛው ወጣት በዚህ ስለ ዘይቱ፣ ስለ ስኳሩ፣ ስለ ተለያየ ነገር የተነሳው ሰውን ባለበት የኢኮኖሚ ችግርና የቁሳዊ ድህነት ምክንያት ተንጎ ለመያዝ ሁሉን አቀፍ የሆነ ስንታዊ የአፈና መንገድ ነው ኢህአዴግ እየተከተለ ያለው። እዚህ ጋር አንድ አብሬ ያያዥ ማንሳት የምፈልገው ህዝቡ ለዲሞክራሲ ገና እንደሆነ ንቃተ ህሊናውን ገና እንደሆነ እውቀት እንደሚቀረው እየተነገረን ያለው ይሄ እንግዲህ በአብዛኛው አምባገነኖች የሚጠቀሙበት ስልት ነው። ምክንያቱም ህዝብን እንደ ህጻን ወይም ደግሞ እንደ ታዳጊ የሚቆጥሩ በመሆናቸው መብት ሊሰጡት አይፈልጉም። ጋዳፊ፣ ሙባረክም ህዝቡ ገና እንደሆነ ይናገሩ ነበር። ነገር ግን ከዘጠና ሰባት በኋላ የተሻሻሉ ብዙ ነገሮች አሉ። ህግ ወቷል። በአግባቡ እንዲሆን ጨዋታው ለማድረግ የሲቪልም ማህበራትም ሆነ የሚዲያ ህግ ወቷል ተብሏል። ነገር ግን አሁን በመለኪያ በሚሰፈር መለኪያ እንፈትሻቸው እ ፍርድ ቤቶች ነጻና ገለልተኝነታቸው ምን ያህል ነው? የፍትህ ስርዓቱ ሰውን ምን ያህል እያማረረው ነው? ምን ያህል በጉቦ እና በአድሎ እንደሚሰራ በእለት ተዕለት ኑሯችን የምናየው ነው። እምባጠባቂ፣ እንደዚህ እንደዚህ የተባሉ የሰብአዊ መብት ኮሚሽን የተባሉ ተቋማት አሉ። እነዚህ ባሉበት አይደለም ወይ አንድ የፍርድ ቤት ዳኛ ማዕከላዊ እንዳልመልስ ብለው የሚዘጥበት? በአብርሃ ደስታ ያየ ነው ኬዝ ይህንን ነው። ስለዚህ እኛ ለዲሞክራሲ የምንበቃው ህዝቡ ነፃ ፈቃዱን ልክ እንደ ዘጠና ሰባቱ በጨዋ መንገድ በሰለጠነ መንገድ ሲገልጽ ነው ወይንስ ኢህአዴግ ስልጣን በቃኝ ሲል ነው? ለዲሞክራሲ የምንበቃው መለኪያዎች ሊኖሩን ይገባል። ያሉትን ፖለቲካ ፓርቲዎች በጥቅም የተሳሰሩና እውነተኛ የህዝብን ድምፅ የሚወክሉትን በሙሉ ስልታዊ በሆነ የአፈናና የማስወገድ መንገድ ወደ ዳር አግልሎ ለእነ አየለ ጫሚሶ እና ለእነ ትግሱ የተሰጠበት ነው። ስለዚህ ህዝብ በነባራዊ ህይወቱ የሚደረገውን ነገር የያል ያውቃል፣ ይረዳል። ኢህአዴግ ግን ጨፍኑና ላሞኛችሁ ገና ናችሁ እኔ ነኝ ማውቅላችሁ እያለ ነገር ግን ህዝብ ካለውም የመረጃ አውታር አንጻር የተሻለ ንቃት ላይ ነው ያለው። ዲሞክራሲ ሀይሎችም በከፍተኛ መጠን ለለውጥ ለዲሞክራሲ፣ ለነጻነት ያላቸው ፍላጎት የናረበት ጊዜ ነው። አፈና ባለበት ሁሉ ጸረ አፈና ትግል ደግሞ ይኖራል። ስለዚህ ህዝቡ በትግሉ ነፃነቱን መጎናጸፉ የማይቀር ነው በአንድም ሆነ በሌላ መንገድ እያንዳንዳችሁን ከልብ አመሰግናለሁ ሰዓት እንቀጣጠርና እንደገና እንመለሳለን በዚህ ጉዳይ ላይ እሺ እግዜር ይስጥልኝ ብስለ ነው